SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ያሬድ ወልዴ በተስፋ ለሕፃናት ድርጅት የቅዱስ ያሬድ ትምህርት ቤት ተባባሪ መስራችና ሥራ አስኪያጅ። እንደሚታወቀው ትምህርት ቤቱ ከተቋቋመ አስራ አንድ ዓመታትን አስቆጥሯል። በዚህ በአስራ አንድ ዓመታት ውስጥ ከየት ተነስቶ የት ደርሷል? በአሁኑ ወቅት በዚህ አስራ አንድ ዓመት ውስጥ ወደ ሁለት መቶ ሃምሳ ስድስት ልጆችን ከኬጂ እስከ አስር ክፍል ድረስ አስተምረን እየቀጠልን ያለ ነው። ተባባሪዎቻችንም ከአውስትራሊያ በጣም በጣም ብዙ ናቸው። ከአሜሪካ አንድ፣ ከዩኬ ወደ ሁለት የሚሆኑ ሰዎች እና ከእስራኤል ሀገር አንድ ብዙ ሰዎች እየረዱ ነው ያለ ነው ወደ አውስትራሊያ ስትመጣ ይህ የመጀመሪያ ጊዜ አይደለም ደጋግመህ ትመጣለህ የጉዞዎችህ አላማ በእርግጥ ከዚህ የእርዳታ ገንዘቦችን ለማሰባሰብ ነው ለትምህርት ቤቱ እና ምን ያህል ድጋፎችን እያገኘህ ነው በአውስትራሊያውያን ዘንድ በጣም ብዙ ድጋፎችን ነው ከዚህ በፊት ስናገኝ የነበረው ወደ ሁለት ሪፖች ግን ባለፈው ኖቬምበር ላይ እዚህ ነበርኩኝ እዚያም ሰፍር አልነበረም የፈንድራይዚንጉ አሁንም ደግሞ እዚህ መጥቻለሁ። እስካሁንም ደግሞ አንድ ምስክስስ የለም፣ ግን ያው የአዋርነስ ክሬት እያደረኩኝ ያለሁት ነው የምለው። ያው ግን በአብዛኛው የእኛ ፈንዶች እንዳለ ከአውስትራሊያ ናቸው። ሰዎችን በጣም በጣም በጣም በተለይ ፐርዝ እና ሜልበርን ያሉ ሰዎች በጣም በጣም ብዙ የሚረዱን ሰዎች አሉ። ኢንዲቪዥዋል ስፖንሰር ናቸው። ያው ብዙ ከኮፕሬት ጋር ብዙም እንትን አላልንም፣ ግን ተመስገን ነው። ይህንን እርዳታ ለማሰባሰብ እንደዚሁም ግንዛቤም ለማስጨበጥ እንዲያግዝ በተለይ በኢትዮጵያውያን አውስትራሊያውያን ዘንድ ምን ያህል ዘልቆ ለመግባት አላማችሁን ለማስረዳት ጥረት አድርገሃል? ኖቬምበር ላይ ፐርዝ እያለው ብዙ የኢትዮጵያን ኮሚኒቲዎች አግኝቼ ነበረ። ቤተ ክርስቲያን ውስጥ ወደ ሁለት መቶ የሚሆኑ ሰዎች እዛም ንግግር አድርጌያለው። እንግዲህ እስካሁን ድረስ አንድ ብቻ ነው፣ አዜብ ትባላለች። እሷ ብቻ ንጭ ኢንቮልቭድ የሆነችው ሌሎቹ እንግዲህ ወይ ያሰቡበት ይሆናል ወይም ነው፣ ይሆናሉ። ወደ ሁለት መቶ ሰዎች ግን አግኝቻለሁ። ኢትዮጵያውያን አሁንም እዚህ የአውስትራሊያ ውስጥ ነው ያለኸው እና እዚህ ሆነ ለማግኘት የሚፈልጉ ኢትዮጵያውያን አውስትራሊያን ቢኖሩ እጃቸውን ለመዘርጋትም ሆነ የበለጠ ግንዛቤ ለማግኘት ተጨማሪ መረጃ የሚሹም ከሆኑ በምን መልክ ሊያገኙ ይችላል? እዚህ አውስትራሊያ ውስጥ እንደዚሁም ደግሞ ወደ ሀገርም ከተመለስክ በኋላ? የራሴ የሆነ ዲቴይል አለኝ እዚህም ሀገር ሲሆን የራሴ የአውስትራሊያን መንበር አለኝ። እንደገና የምቀመጥባቸው ሰዎች ለምሳሌ ሲድኒ ከሆነ ዲፕ ጆንስ ትባላለች። እርሷ ጋር ኮንታክት ቢያደረግ ማንኛውም ሰው እስኬጁል አድጋ ልታገናኘን ትችላለች። ሜልበርን ከሆነ ዴቪድ ብሉም ጋርት የሚባል ሰው ጋር ነው የምቀመጠው። እዛም ደግሞ በእሱ ጋር ቢደወልለት ማንኛውም ሰዓት መፈልገ ቦታ ሊያደርሰኝ ይችላል፣ ሊያገናኘን ይችላል ማለት ነው። ወደ ኢትዮጵያ ሴት ደግሞ ያው የራሴ የሆነ መንበር አለኝ። በዛ ማግኘት ይቻላል። ጉግል ላይም ገብታችሁ፣ ፌስቡክ ውስጥ ገብታችሁ ቼክ ብታደረጉ ቁጥሬም አለ እዛ ላይ። ኤኒታይም መቶ ቪዚት ማድረግ ይቻላል። ኢንተርቪው ማድረግ የሚፈልግ ሰው ካለ ወይም ማወቅ የሚፈልግ ካለ ዌብሳይትም አለን፣ እዛ ላይ ገብቶ ቼክ ማድረግ ይችላል፣ እኔም ማግኘት ይችላል። ዌብሳይታችን ደብሉ ደብሉ ለስኩል ኦፍ ሴንት ያሬድ ዶት ኮም። እደግመዋለሁ፣ ደብሉ ደብሉ ለስኩል ኦፍ ሴንት ያሬድ ዶት ኮም ዌብሳይታችን ነው። ፌስቡካችን ለስኩል ኦፍ ሴንት ያሬድ ኢትዮጵያ። እደግመዋለሁ፣ ፌስቡክ ለስኩል ኦፍ ሴንት ያሬድ ኢትዮጵያ። አድራሻችን ኢትዮጵያ ውስጥ ከሆነ ደግሞ ዜሮ ዘጠኝ አስራ አንድ ሰማኒያ ስምንት ሀያ ሁለት ሀያ ስምንት ያሬድ ወልዴ ብሎ ማግኘት ይቻላል። ስልኬ ዜሮ ዘጠኝ አስራ አንድ ሰማኒያ ስምንት ሀያ ሁለት ሀያ ስምንት ያሬድ ወልዴ ብሎ ማግኘት ይቻላል። ፌስቡክ ላይም አለ። ይሄ ስልክ ቁጥር የኦፊሱ አሁን ወደ አዲስ ኮምፓውንድ ስለገባል የኦፊስ ነምበር ገና ፊክስ አላረግነም ፌስቡክ ላይ እንጽፈዋለን ማለት ነው። አገር ቤት ውስጥስ ምን አይነት ድጋፍ እያገኛችሁ ነው? በህዝብም በኩል ሆነ እንደዚሁም በሌላ በጎ ወይም በለጋሽ ኢትዮጵያውያን በግለሰብ ደረጃም ሆነ በመንግስት በኩል ምን አይነት ትብብሮችና እገዛዎች እያገኛችሁ ነው? ከመንግስት በኩል በወረዳና በክፍለ ከተማ አማካኝነት ብዙ ስራዎችን አብረን ሰርተናል። ከእነሱም ድጋፍ አድርገውልን ደብዳቤ በመጻፍ ምክንያቱም ለጠቅላይ ሚኒስቴሩ ደብዳቤዎችን በመጻፍ መሬት እንደሚገባን መሬት ማግኘት እንደሚገባን የፕሮጀክታችን ዋና አላማ ተረድተው እንደዚሁም ደግሞ መጥተው ጎብኝተው በአካል ለጠቅላይ ሚኒስትር ደብዳቤዎችን በመጻፍ እንደዚሁም ደግሞ ከተማውን ከእንዚህ ባለ ማገናኘት ደብዳቤዎችን ጽፈው ረድተውናል። ከመንግስት በኩል ግለሰቦችም አንዳንዶቹ መጥተው በአካል ቮለንተሪ ሆነው ልጆችን ማስጠናት እንደዚሁም ደግሞ አብረውን ግንባታ የክላሶችን በመገንባት ቀለም በመቀባት በጣም በጣም የሚሳተፉ ሰዎች አሉ። እስካሁን ያው በገንዘብ ባናገኝም በእንደዚሁ ደግሞ አካል መጥተው የረዱን ሰዎች አሉና፣ በጣም በጣም ጥሩ እውቅናን እያገኘ ነው ትምህርት ቤቱ። ጥሩ ድጋፍን እያገኘ ነው። ወደፊት ደግሞ በይበልጥ እንቀጥልበታለን ብለን በጣም እየሰራን ነው። ከኢትዮጵያኖች ጋር ምን ያክል መስራት እንደሚገባን፣ ምን አይነት ፕሮግራሞች እንዳሉን በደንብ እያሳውቅን ያለ ነው። በሚዲያም ማስተዋወቅ ጀምረናል። በፊት ኢሳት ላይም አስተዋውቅ ነው ነበረ። አሁን ደግሞ በሁለት ሚዲያዎች ተጋብዘናል እንግዲህ ከዚህ በኋላ ከአንድ ወር በኋላ መጥተው እነሱም ደግሞ ለማስተዋወቅ ቃል ገብተውልናል። ከዓለም አቀፍ ማህበረሰብ ውስጥ ዘንድ ምን አይነት እገዛዎችን በማግኘት ላይ ናቸው? ከአሜሪካ ባለፈው ጊዜ ከኖቬምበር ጀምሮ ወደ ሀምሳ የሚሆኑ ሰዎች መጥተዋል። ከዛ ውስጥ ክላስ እንዲገነባ ገንዘብ በመርዳት ፊዚካሊ መጥተው ልጆቹን በማስተማር ቮለንተሪ ሆነው እንደዚሁም ደግሞ አሁን ከሁለት ወር በኋላ ደግሞ አሜሪካ ሄጄ ፈንድራይዝ እንዳደርግ እያመቻቹ ያሉ በጣም ትልልቅ ሰዎች አሉ አንደኛው ከዛ ውስጥ ኦሪ ይባላል። ከነመላው ቤተሰቡ መጥቶ ነበረ ትምህርት ቤት ውስጥ እዛ ያንን በማየት በጣም በጣም በጣም ድጋፍ አድርጎ ወደ አስራ ሁለት ሺ ዶላር የሚያክል ሰጥቶናል። እንደዚሁም ደግሞ አሜሪካ ውስጥ አዘጋጅቶ ፈንድራይዚንግ ከጓደኞቹ ጋር ንግግር አድርገን ምናልባት ሬዝ ማድረግ እንድንችል ገንዘብ እንዲሁም ደግሞ አዌርነስ ክሬት እንድናደረግ በጣም ከፍተኛ ጥረት እያደረገ ያለ ነው። እንዲሁም ደግሞ ጄፍ ሆፍማን የሚባል አንድ በጣም ጥሩ ጓደኛችን አለ። ከመጀመሪያው ትምህርት ቤቱ ሲጀመር ሁለት ሺ ዘጠኝ ጀምሮ እስካሁን ድረስ እየደገፈን ያለ ልጆችን ስፖንሰር በማድረግ እንደዚሁም ትምህርት ቤቱን በማስተዋወቅ በተለያዩ ሀገሮች በአሜሪካ፣ በእስራኤል ሀገር፣ በካናዳ እንዲሁም ደግሞ በዩኬ እያስተዋወቀልን ያለ አለ። በጣም በጣም ከፍተኛ ድጋፍ እየተደረገልን ያለ ነው። እንዲሁም ደግሞ ከዩኬ እንደዚህ ትረስት ፈንድ በመክፈት ቤሮል ቤሊት ትባላለች በጣም በጣም ከፍተኛ ጥረት እያደረገችልን ያለች በየጊዜው በየአመቱ እየመጣች ትምህርት ቤት ውስጥ ኮምፒውተሮችን በመግዛት አይፓዶችን በመግዛት የሚውዚክ ኢንስትሩሜንቶችን በመግዛት እንዲሁም ደግሞ ለልጆቹ የሚያስፈልጋቸው የተባለ ሬፍራንስ መጽሐፎች የሚባሉትን የርቴን የሚሆን እነሱን በመግዛት በየአመቱ እየመጣች ፈንድራይዝ ያደረገች አገሯ እየመጣች ይረዳችን ያለችው። ከእስራኤል ሀገር ሁለት ስፖንሰሮች አሉን። ይመጣሉ። ልጆቹን ይጎበኛሉ። ልጆቹን ደግሞ ወደ አንድ ሺህ አምስት መቶ ዶላር በመስጠት ስፖንሰር ያደርጋሉ። ይህ አንድ ሺህ አምስት መቶ ዶላር ለልጆቹ የምግብ የልብስ እንደዚሁም ትራንስፖርት እና ሜዲካል ሰፖርት እየሰጠነ ያለው እንግዲህ ይህን ክል ነው የምናገኘው ከኢንተርናሽናል ኤድ። የሚቀጥሉት አምስት አመታት ውስጥ ሁን የቅዱስ ያሬድ ቶርቴ ካለበት ደረጃ ወደ ምን ለማሻገር ወደ ምን ከፍ ለማድረግ ነው ህልማችሁ ህሳቢያችሁ? በዚህ አምስት አመታት ውስጥ በጣም ትልልቅ ፕሮግራሞች ያሉን ከዛ ውስጥ አንደኛው በዚህ አመት ወይም ደግሞ በሚቀጥለው አመት ይሆናል ብለን እርግጠኛ የሆንበት የራሳችን የሆነ መሬት መግዛት ከአንደኛ እስከ አስራ የሚሆን ክላሶችን መገንባት እንዲሁም ደግሞ አሁን ሁለት መቶ ሀምሳ ስድስት ልጆች አሉን ወደ አንድ ሺህ ማሳደግ እና ሰራተኞች አሁን ወደ ሰማንያ ስድስት ሰራተኞች አሉን ወደ ሁለት መቶ ስልሳ የሚሆኑ ሰራተኞችን መቅጠር ነው ዋና አላማችን። ያሬድ ወልዴ፣ በተስፋ ለህጻናት ድርጅት የቅዱስ ያሬድ ትምህርት ቤት ተባባሪ መስራችና ስራ አስኪያጅ፣ ስለ ቃለ መለሱ እናመሰግናለን። የአውስትራሊያ ቆይታም ስኬታማ እንዲሆን ምኞታችን ነው። አመሰግናለሁ። በጣም እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።